ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ በምሽቱ ዝግጅት በቅድሚያ ወደ ባህር ዳር እናምራለን። ከሁለት ዓመት በፊት በባህር ዳር ከተማ ለተቃውሞ ወጥተው ሕይወታቸውን ያጡና የአካል ጉዳት የደረሰባቸውን ነዋሪዎችና ቤተሰቦችን ለመርዳት የከተማዋ ወጣቶች ባደረጉት የገንዘብ ማሰባሰብ ሁለት ነጥብ ሁለት ሚሊዮን ብር ለመሰብሰብ ችለዋል። እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሀሳባችን የምንገልጽላቸው በምን መንገድ ነው በማለት ሀሳብ አንስተው ድጋፍ እናሰባስብና እስቲ የምንጠይቅበት መንገድ እነሱን የምናይበት መንገድ እንፈልግ ብለው ሀሳቡን አነሱ። እግዚአብሔር የተመሰገነ ይሁን። አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይህን የተባለውን ሁለት ነጥብ ሁለት ሚሊዮን ብር ከ115 ከማይሆኑ ግለሰቦች አግኝተዋል። በሌላ ዘገባ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራር አባላት ትናንት ምሽታም አዲስ አበባ ገብተዋል። በሰላማዊ ሁኔታ የሚገኙበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦሬዲ የድርጅቱ ውሳኔ ነው። የትግራይ ክልላዊ መንግስት የኢትዮ ኤርትራ የሰላም ስምምነትን እንደሚደግፍ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አስታወቁ። እንከባበር ነው የተባለ መልክቱስ ተከባብረን ሀገራችን ወደፊት ንውሰዳት ነው። ካልተከባበርንስ? ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው ነው። ለዚህ ነው እንከባበር የሚለው መልክት ይተላለ። የእኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይም ደዛ ነው በእኩልነት ምንኖርባት አገር ነው የምንፈልገው ነው። አንድ በላይ አንድ ወደታች የሚባል አናውቅም። በአዲስ አበባ ለጠቅላይ ሚኒስትር አብይ አህመድ በተሰናዳ የሕዝብ የድጋፍ ሰልፍ ላይ ፈንጅ አፈንድተዋል በሚል የተጠረጠሩ ሰዎች ላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የመጀመሪያ ደረጃ ፍርድ ቤት ፈቀደ፣ የሚሉ ዘገባዎችንም ይዘናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ኢትዮጵያ ለአባይ ግድብ ግንባታ አዲስ ስራ አስኪያጅ ሾመች። ባለፈው ሐምሌ 19 ቀን በተገደሉት ዋና ስራ አስኪያጅ ስመኘው በቀለ ቦታ ምክትላቸው የነበሩት ኤፍሬም ወልደ ኪዳን ናቸው የተሾሙት። በሰኔ 16ቱ የጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ላይ የቦምብ ጥቃት ሰንዝረዋል ተብለው በተጠረጠሩ ሰዎች ላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ፈቅዷል። የአዲስ አበባ ችሎት ኮሚሽነርን ጨምሮ የሌሎችን የፖሊስ መኮንኖች ዋስትና ጉዳይ ለመወሰን ለነገ ቀጠሮ ይዟል። የጸረ ሙስና ዘመቻዬ ከብዙ ወዳጆች ጋር የሚያጣላኝ ቢሆንም አላቆምም ሲሉ የኬንያው ፕሬዚዳንት ኡሁሩ ኬንያታ ተናገሩ። የኬንያው ፕሬዚዳንት ኡሁሩ ኬንያታ ይህንን የተናገሩት መንግስታቸው ሙስናን ለመዋጋት የጀመራቸውን እርምጃዎች እንደሚቀጥል ባስታወቁበት ወቅት ነው። የሶሪያ ሽምቅ ተዋጊዎች ይዞታ በሆነው ኢድሊብ ክፍለ ሀገር ውስጥ በሚገኘውና የጦር መሳሪያ ማከማቻቸው መሆኑ በታመነበት ስፍራ በደረሰ ፍንዳታ የሞቱት ሰዎች ቁጥር ወደ 69 ከፍ ማለቱን አንድ የሶሪያው ጦርነት ተቆጣጣሪ አስታወቀ። ዋና ቢሮውን ብሪታንያ ውስጥ ያደረገው ይኸው የሶሪያ ሰብአዊ መብት ተቆጣጣሪ ቡድን በሰጠው መግለጫ ትላንት እሁድ፣ ቱርክ ድንበር አቅራቢያ ባለችው ሳራማዳ ከተማ አጠገብ በደረሰው ፍንዳታ በርካታ ሰዎች እንደተጎዱና የሟቾችም ቁጥር ሊጨምር እንደሚችል አስታውቋል። ባለፈው ሳምንት የኢንዶኔዥያዋን ላምቦክ ደሴት በመታው ኃይለኛ ርዕደ ምድር የሞቱት ሰዎች ቁጥር 430 በላይ መድረሱ ተገለጠ። የሞቱና የቆሰሉ በአጠቃላይ በሆነው የአደጋ በክትትል ወቅት ፍለጋው እንደቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችል የኢንዶኔዥያ የአደጋ መከላከያ ሚኒስቴር ያወጣው መግለጫ አክሏል። ታይዋን ውስጥ በሚገኝ አንድ ሆስፒታል ላይ በደረሰ ቃጠሎ ዘጠኝ ሰዎች ሞተው ሻንጋይ ውስጥ ደግሞ የተሰቀለ ማስታወቂያ ወድቆ ሶስት ሰዎችን ገድሏል። በዚሁ ቴፒ ቲዋዋኒ ውስጥ በደረሰው ቃጠሎ ሌሎች አስራ አምስት ሰዎችም መቆሰላቸው ታውቋል። በስተመጨረሻም መጨረሻም የዩናይትድ ስቴትስ መንግስት ከጣለብን ማዕቀብ የበለጠ ብልሹ የመንግስት አስተዳደር ኢኮኖሚያችንን ጎድቶታል ሲሉ የኢራኑ የበላይ መሪ አያቶላ አሊ ሆምኔ በዛሬው እለት መናገራቸው ተሰማ። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ በቀዳሚው ዘገባችን ወደ ባህር ዳር ነው የምናመራው። ከሁለት ዓመታት በፊት በባህር ዳር ከተማ ለተቃውሞ ወጥተው ሕይወታቸውን ያጡና የአካል ጉዳት የደረሰባቸውን ነዋሪዎችና ቤተሰቦችን ለመርዳት የከተማዋ ወጣቶች ባደረጉት የገንዘብ ማሰባሰብ ሁለት ነጥብ ሁለት ሚሊዮን ብር ለመሰብሰብ ችለዋል። አስቴር ምስጋናው ከአማራ ክልሏ መዲና እንደዘገበችው ነሐሴ አንድ ቀን ሁለት ሺ ስምንት ዓመተ ምህረት በተካሄደው የተቃውሞ ሰልፍ ተጎጂ ለሆኑ እርዳታው ትናንት ተሰጥቷል። ከሁለት ዓመት በፊት በሀገሪቱ የተንሰራፋው ቅጥ ያጣ የመልካም አስተዳደር ችግር፣ ስራ አጥነት፣ ሙስና፣ የሰብአዊ መብት ጥሰት ያንገበገባቸው የባህር ዳር ከተማ ወጣቶች ነሐሴ አንድ ቀን 2008 ዓ.ም ነበር የተቃውሞ ድምፃቸውን ለማሰማት አደባባይ የወጡት። ታዲያ በዚህ ዕለት በርካቶች ቆሰሉ፣ ጥቂቶቹ ሞቱ። ያኔ ልጃቸውን ያጡ እናት ዛሬ የሚያነባሉ። ረተው አልኩት እንግዲህ ጀምርሽ፣ ዝም በይ አንቺ፣ ምንም አልሆነ አለኝ። ቀረ ወጣት የሆነ አስጋሻው ነሐሴ አንድ ቀን ሁለት ሺ ስምንት አመተ ምህረት የተካሄደውን የተቃውሞ ሰልፍ አንተነህ ያቀናበርከው ተብሎ ታስሮ እንደነበርና ለጆሮ የሚከብድ የሰብአዊ መብት ጥሰት እንደደረሰበት ነግሮናል። ፓራዛይድ ነዋል። ይሄኛው አክቹዋሊ አይታጠፍ ምግኝ ቅኝ ግ ይህም እንደምታየው ቫይብሬት እያደረገ ነው።

በቅርቡ አካሂደው ነበር። በዚህም ከባህር ዳር ከተማ ነዋሪዎች እና የክልሉ ተወላጆች ከሆኑ ባለሀብቶች ሁለት ነጥብ ሁለት ሚሊየን ብር ሊሰበሰብ መቻሉን የኮሚቴው አባል አቶ በዛበት ጥሩነህ ተናግረዋል። እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሀሳባችን የምንገልጽላቸው በምን መንገድ ነው በማለት ከሀሳብ አንስተው ድጋፍ እናሰባስብና እስቲ የምንጠይቅበት መንገድ እነሱን የምናይበት መንገድ እንፈልግ ብለው ሀሳቡን አነሱ። እግዚአብሔር የተመሰገነ ይሁን አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይህን የተባለውን ሁለት ነጥብ ሁለት ሚሊዮን ብር ከ አስር አስራ አምስት ከማይሆኑ ግለሰቦች አግኝተዋል ትላንት በተደረገው የድጋፍ ስነ ስርዓት ላይ ሰባ ዘጠኝ የአካል ጉዳተኛ ለሆኑ ለእያንዳንዳቸው የ አስራ አምስት ሺ ብር ሀያ አራት ህይወታቸውን ላጡ ቤተሰቦች ደግሞ ለእያንዳንዳቸው የሰላሳ ሺ ብር ገንዘብ በድምሩ ለአንድ መቶ ሶስት ሰዎች ድጋፍ ተደርጓል ስለተደረገላቸው ድጋፍ እና ዮናስ እንዲህ አመስግነዋል። በጣም ከጎንሽ ሰው እንዳለ ነገም ከነገም በኋላ አልተጎዳንም። እንደዚህ አይነት ጭላንጭል ማየት እንደዚህ አይነት ባለሀብቶች በዚህ ሰዓት ከእንደዚህ ከፖለቲከኛ ጎን መቆማቸው ለእኔ ትልቅ እርካታ ነው ያለው። በዚህ ዝርዝር ውስጥ ስማቸው ያልተካተቱ ነገር ግን የጉዳቱ ሰለባ የሆኑ ሰዎች ካሉ እስከ ነሐሴ 25 2010 ድረስ ህጋዊ መስረጃ ይዘው ወደ ከተማ አስተዳደሩ በመሄድ መረጃና እርዳታ ማግኘት እንደሚችሉ ኮሚቴዎቹ ይናገራሉ። ትላንት በተደረገው የድጋፍ ስነ ስርዓት ላይ አዲሱን የባህር ዳር ከተማ ከንቲባ አቶ ሙሉ ቀን አየንን ጨምሮ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር የተከታተላችሁ የምትገኙት የጋቢና ቪኦኤን ዝግጅታችን ነው። ወደሚቀጥለው ዘገባችን እናልፋለን። የተናጥል ተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትላንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገን የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆናቸው እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን የመጣነው አንመለስም ሲሉም ተናግረዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጽህፈት ቤት ሚኒስትር ዴኤታ አቶ ካሳሁን ጎፌ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። ነፍጥ አንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይም የመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 ዓመታት በፊት በሚያዝያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጊቱ ፈጻሚ እኔ ነኝ ሲል ኃላፊነት መውሰዱ ከእነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ከአንድ ወር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውንና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምፅ የተናገሩት። እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው። በተለይ ዶክተር አብይ ከመጡበት በኋላ አንስቶ ብዙ ለውጦች ታይተዋል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች፣ የተለያዩ ሀገራት ክፍሎች እንዲገቡና እንዲንቀሳቀሱ ተደርጓል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ እንደ ኦነግ እና እንደ ግንቦት ሰባት የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል። አሁን አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት? እኛ እኮ ማንም መለሰው፣ ሻንጣችን ይዘን ነው ያመጣ ነው፣ ከህዝብ ወይም ከሀገር ውጭ ሆነህ መታገል እንደማያወጣ ነው። እኛ እንትን የምንለው አያወጣም። ደግሞ ህዝባችን ውስጥ የሆነ ነው መታገል ያለብንና ለማብታቸውና ህዝባችን ውሳኔ እዚህ ውስጥ ሆነን ነው መታገል ያለብን። ኦልሬዲ ባለፈው ከአንድ ወር በፊት ነበር አስመራ ላይ ያካሄድ ነው የድርጅቱ ሶስተኛ መስረተ ጉባኤ ብዙ ወደ ሶስት ሺህ ወደ ሶስት መቶ በላይ አባላት ከተለያዩ ሀገራት ተወታቶ ነው ይዛ የተገናኙት። የወሰነው ውሳኔ በሰላማዊ ሁኔታ የሚገኙበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየት እና መታገል ኦልሬዲ የራሱ የድርጅቱ ውሳኔ ነው። የእሱም ተግባር ላይ እናውለዋለን። የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለአገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልዑካን ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፊ አክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው። እንግዲህ መንግስት በሀገራችን የዴሞክራሲ ምህዳሩ መጥበቡን በስፋት ከገመገመ በኋላ በሀገር ውስጥም ሆነ በሀገር ውጭ የሚንቀሳቀሱ የተፎካካሪ የፖለቲካ ፓርቲዎች ወደ ሀገራቸው ገብተው ሰላማዊና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርበዋል። ይህንን ጥሪ ተከትሎ ከተለያዩ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ከኦነግን ጨምሮ የተለያዩ ፓርቲዎች ናቸው ሲገቡ የነበሩት። በተለይ ኦነግና ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በሕዝብ ተወካዮች ምክር ቤት አሸባሪ ድርጅትነት እንዲፋቁ ተደርጎ ፍረጃው እንዲነሳ ተደርጎ ኦነግም ከመንግስት ጋር ያለውን ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ የሚገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪ ና ለጥሪው በጎ ምላሽ በመስጠት ወደ ሀገር ለመግባት ወስኖ ትናንትና ማታ የኦብነግ ቃል አቀባይ ና ከእሳቸው ጋር ያሉ ሌሎች የስራ አስፈጻሚ ኮሚቴ አባላት ወደ ሀገር ገብተዋል። ተኩስ አቁሙ ዩኒላተራል ነው የሚለው የተናጥል ነው የሚለው የኦነግ የተኩስ አቁም አሁን ያደረገው የተኩስ አቁም ይሄ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በቀብ አጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያል። ና ይሄ እንዴት ነው የሚታየው እናንተ ዝርዝር የስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጠል ተኩስ ማቆም ስምምነት አውጆ ነ ወደ ሀገር እየገባ ያለው ይሄ ለሀገራችን ትልቅ እርምጃ ነው። ለተጀመረው የለውጥ መንገድም የለውጥ ጉዞም የራሱን አስተዋጽኦ እንደሚያበረከት ይታመናል። ሀገራችን በጦርነት የምታመስ ሀገር ሳትሆን ዜጎቿ ለዚች ሀገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ውሳኔያቸውን እያደነቅን በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ቀጣይ እርምጃዎች ኖሩ ነው የሚሆነው አቶ ካሳሁን ዝርዝር ስምምነቱ ወደፊት ይገለጻል ሲሉ የተፈረመ ስምምነት አለ ማለት ነው ውይይቶች ነበሩ ውስጥ ውስጡን የተካሄዱ የተፈረሙ አሉ በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል። ያንን ጥሪ አክብረው ነው የገቡት። ሀገር ውስጥ ሲገቡ ግን ውይይቶች ይኖሯቸዋል ከመንግስት ጋር ስፔሻሊ ከእነሱ ፓርቲ ጋር በሚኖረው ጉዳይ ላይ ለመወያየትም ነው የገቡት። የውይይት ቀጣይ ውይይቶችም እየተመቻቹ ነው ያሉት። በዋናነት ከፌዴራል መንግስትና ከክልሉን ከሚመራው ገዢ ፓርቲ ሶዴፓ ጋራ በቅርቡ እንደሚወያዩ ነው የሚጠበቀው። መድረኩ የሚሆነው ከዚህ በፊት የነበሩ ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን፣ ኦብነግን ጨምሮ ወደ ሀገር ውስጥ ገቡ ይባልና ሌሎች ሰዎች ውጪ አሉ፣ አይ አንድ ክንፍ ነው የገባው እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ሰጣ ገባዎች እነሱ ነበረ ከዚህ በፊት። አሁን ግን በትክክል ኦብነግ የኦጋዴን ብሔራዊ ነጻ አውጪ ግንባር ለበርካታ ዓመታት ውጭ ሆኖ በትጥቅ ትግል አማራጭን ወስዶ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን። በደንብ እንችላለን ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ በሁለተኛው ቀን ወደ ሀገር ነው የገባው የገባው የእነሱ ልኡካን ቡድን አባላት ናቸው የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ ነገር ግን ፓርቲው ወደ ሀገር የሰላም መንገዱ መርጦ ገብቷል ብሎ በመናገር የሚያስደፍር ሁኔታ ነው ያለው ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ናቸው የፓርቲው ሊቀመንበር ሆነው የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ ብጥብጥ ንጹሃን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌዴራል መንግስቱ እምነት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ ይህንኑ ነው ያንጸባረቁት። እንግዲህ የሶሬፓ ያደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ላይ ሶዶፓ የሚታወቅ ጉዳይ ሆኖ ፌዴራል መንግስት ክልሉ ሰላም እንዲሆን ክልሉ እንዴትኛው ነዋሪዎቿ ለነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የህግ የበላይነት የተከበረበት ክልል እንዲሆን ይጠበቃል። ያን ለማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል ኢሶዴፓ ማጋጠሙ ችግርም ሆነ ከችግር ለመውጣት የሚደረገው ጥረት ላይም የአንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ያሉት በማዕከላዊ ኮሚቴ ደረጃ የአመራር ሽግሽግም አድርገው ክቡር አቶ አህመድ ሽዴን የኢሶዴፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወስደው ብሎ መገምገም ይቻላል። ስለዚህ ይህንን መንግስት ይደግፋል ማለት ነው። እንደተባለው ይሄ ግጭት ሳይፈጠር አካባቢውን ለብጥብጥና ትርምስ ሳይጋለጥ ነገሮች መልክ እንዲይዙ የፌዴራል መንግስት የበኩሉን ሚና ሲያደርግ ቆይተዋል። ነገር ግን ከስልጣን አታይ ብልሽት ጋር በተያያዘ አመራሩ እንደ ሀገር ያለውንና እንደ ህዝብ ያለው ነገር ከማስቀደም ይልቅ ስልጣናት ተያዩ ሲበላሽ ያጋጠመ ችግር ነው ብሎ መውሰድ ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ የክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሰዋል። ቀጣይ የማረጋጋትና መልክ የማስያ ስራዎች ግን ኢሶዴፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው። አብዛኛውን ጊዜያቸውን በፌዴራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሽዴ ከሶማሌ ክልል ገዢ ፓርቲ ሶሆዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሀዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንደ አንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ Oh የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሃሪክ ላይ እንቀበላለን፣ እንድታደርሱን እንጋብዛለን። ወደ ተከታዩ ዘገባችን ስናልፍ የትግራይ ክልላዊ መንግስት የኢትዮ ኤርትራን የሰላም ስምምነት እንደሚደግፍ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል አስታወቁ። በኢትዮጵያ ውስጥ ያለው የፖለቲካ ለውጥም ሁሉም በእኩልነት የሚመለከትና የሚያሳትፍ ሊሆን እንደሚገባውም ርዕሰ መስተዳደሩ ምክትል ርዕሰ መስተዳደሩ ተናግረዋል። ከመቀሌ ሙልጌታ ጽብሀ ዝርዝሩ ልኳል። የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሐርነት ትግራይ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳየ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎችን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሀሳብ በአሁን ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር መቅደም እንዳለበት ለመግለጽ መሆኑን ተናግረዋል። እንከባበር ነው የተባለ መልእክቱ እሱ ነው። ተከባብረን ሀገራችን ወደፊት ውሰዳት ነው። ካልተከባበርንስ? ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው ነው። ለዚህ ነው እንከባበር የሚለው መልእክት የተላለ። የኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይም ደዛ ነው በእኩልነት የምንኖርባት አገር ነው የምንፈልገው ነው። አንዴ በላይ አንድ ወደታች የሚባል ሀሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሓት አደናቃፊ ነው የሚል ሀሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሓት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሓት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል። ለታሪክም በድምፅ ተቀርጾ ያለ ነው ብለዋል። ምክትል ርዕሰ መስተዳድሩም ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግሯል። ምሻሻልም ለአሻሽለን ለውጥ እናምጣ አፈረካክሰን አይደለም ወይ ምንም የለም የሚል አይደለም የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገቷ የምታወቅ አገር እኛ ብቻ ሳይሆን ማለት ነው፣ ሌሎችም የመሰከሩበት። አጥፍተህ ለውጥ አመጣለሁ ልትል አይችልም። ስለዚህ ያለውን እውነታ ይዞ መሄድ ላይ ነው ችግሩ ያለው። በመቀለ ከተማ የተደበቁ ሰዎች አሉ መቀለ እንዴት መደበቂያ ትሆናለች ብለው የሚናገሩ ሰዎች አሉ ለዚህስ የእርሶ አስተያየት ምንድን ነው ተብለው ተጠይቋል ለዶክተር ደብረ ጽዮን መቀለ እንደ ሌሎች ከተሞች ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አይደለችም ያሉት ዶክተር ደብረ ጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም። የሰረቀ ካለም ራሳችን ለማጽዳት ስንል ለሕግ እናቀርበዋለን ሲሉ ተናግሯል። በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ህዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑም ገልጿል። በአሁኑ ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል። ወታደሮችም ጭምር እየተገናኙ ናቸው ብለዋል። ከዚህ ውጭ ግን ህወሀት የሰላም ሂደቱ እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረ ጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ለኢህአዴግ አጀንዳ ያቀረበው ህወሀት ነው ሲሉ ተናግሯል። የሰላም ሂደቱ ህወሀት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል። ኤርትራ መሪዎችም ሳይቀር ያነስተውታል። ግን ይሄም ይገርም አይደለም። የሀገሩ እንኳን ማጥያቄ ስንት አንስቶ እነሱም ትፈልጋላቸው ይሄን ሰላም እስከ ማለት ምን ያኪ ግራ የሚያጋባ ነው። ከመነሻው ሲገለጥላቸው እነሱም ግልጽ ሆነላቸው። ባለፈው ሰልፍ ሲገለጥ ደግሞ የበለጠ ለሁሉም ከጫፍ ጫፍ ህዝብ ተሰልፎ ሰላም እንፈልጋለን። አሁንም የግድ ነው። ህዝቡ ያልተሳተፍበት የሚባል ነገር ሰላም ማምጣት ይህ ብዙ ደም የተፋሰሰበት ህዝብ ወደ ሌላ እንደመፋሰስ ማስገባት ማለት ነው። በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሀት አስራ ሶስተኛ ድርጅታዊ ጉባኤም ዝግጅት እየተደረገ መሆኑም ዶክተር ደብረጽዮን ተናግረዋል። ለአሜሪካ ድምጽ ራዲዮ ሙሉጌታ አጽብሀ መቀለ። የተከታተላችሁ የምትገኙት የአማርኛ ድምፅ ሬዲዮ ጋቢና ቪኦኤ ዝግጅታችን ነው። ወደ መጨረሻው ዘገባችን የምናልፈው በአዲስ አበባ ለጠቅላይ ሚኒስትር አብይ አህመድ በተሰናዳ የህዝብ ድጋፍ ሰልፍ ላይ ፈንጅ አፈንድተዋል በሚል የተጠረጠሩ ሰዎች ላይ አቃቤ ህግ ክስ አደራጅቶ እንዲያቀርብ የመጀመሪያ ደረጃ ፍርድ ቤት ፈቀደ። የፌዴራሉ ፍርድ ቤት የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ የሌሎች የፖሊስ መኮንኖችን የዋስትና ጉዳዮች ለመወሰን ለነገ ቀጠሮ ይዟል። መለስካቸው አማሃ ከአዲስ አበባ ተከታዩን አድርሶናል። ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ የአዲስ አበባና የአካባቢዋ ህዝብ ለጠቅላይ ሚኒስትር አብይ አህመድ ድጋፍ ባሳየው ትዕይንት ላይ የቦምብ ጥቃት በመሰንዘር የተጠረጠሩ ሰዎችን ጉዳይ ፖሊስ ምርመራውን አጠናቆ ለጠቅላይ አቃቢ ህግ አስረክበዋል። በዚሁ መሠረት ጥላሁን ጌታቸው የተባለ ተጠርጣሪ ቦምቡን በማፈንዳት ብርሃኑ ጃፋር ደግሞ ቦምቡን ለጥላሁን ጌታቸው በመስጠትና ሌሎችን ተጠርጣሪዎችን በመኪና ወደ መስቀል አደባባይ በማጓጓዝ ተጠርጥረዋል። አቃቢ ህግ ከፖሊስ የተረከበውን የምርመራ ውጤት መሰረት በማድረግ ክስት አደራይቶ ለማቅረብ የአስራ አምስት ቀን ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ በበኩላቸው የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የተጠርጣሪዎቹን የዋስ መብት ጥያቄ በማለፍ ክሱን በሰባት ቀናት ውስጥ አደራጅቶ እንዲመሰርት አዟል። ተጠርጣሪዎቹም በማረፊያ ቤት ይቆዩ ብለዋል። ጥቃቱ በተፈጸመበት ዕለት በቸለተኝነት የተጠረጠሩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ግርማ አሰፋን ጨምሮ 11 የፖሊስ መኮንኖችም ፖሊስ ምርመራውን ማጠናቀቁን ጠቅላይ አቃቢ ሕግ ገልጾ የተጠርጣሪዎቹን የዋስትና መብት እንደማይቃወምም ገልጿል። ፍርድ ቤቱም በተጠርጣሪዎቹ የዋስትና ጥያቄ ላይ ብይኑን ለመስጠት ለነገ ጠዋት ሦስት ሰዓት ቀጥሯል። ሰኔ 16 ቀን 2010 መስቀል አደባባይ ተደርጎ በነበረው የድጋፍ ሰልፍ በተሰነዘረው ጥቃት የሁለት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸውና ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እንግዲህ የዛሬው የጋቢና ፕሮግራማችን ወደዚሁ ወደ መጠናቀቁ ተዳርሷል። አዎ ፌስቡክ፣ አቶ ያማሐሪክ ላይ በትዊተር እንደዚ ሃሽታግ ጋቢና ቪውን በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ኖክ ሰማ ጊዜርነን ዝግጅታችንም በቴክኒክ የመራልን ዳምብራውን ነው። መልካም ምሽት። በነገው ጉዞ እንገናኝ። Thank